ሙዚቃን ሙያው ካደረገ ከ20 ዓመታት በላይ ተቆጥረዋል። ከልጅነቱ አንስቶ እስካሁን ያልተለየው ማሲንቆ መታወቂያው ነው። እንደሰማችሁት ለዚህ የባህል ሙዚቃ መሳሪያ ትልቅ ቦታ ነው የሚሰጠው። ብርሃን ሞላ ይባላል። የዛሬው የመዝናኛ ዝግጅታችን እንግዳ ነው። ብርሃንን ከህዝብ ጋር ካስተዋወቁት ዜማዎች ይህን መዲና ዘለሰኛ እናስቀድም። አምላክነቱ መከበር ሳያንሰው ዲያቆን ሊያገለግል መጣ። የጌታ ልጅ ለሰምምም ናምነው ናም ያዳመጣችሁት መዲና ዘለሰኛ ድምፃዊ ብርሃን ሞላ በመጀመሪያው መዲና ዘለሰኛ በተሰኘው ካሴቱ ካካተታቸው መንፈሳዊ ዜማዎች አንዱ ነው። ድምፃዊ የዜማና የግጥም ደራሲም ብርሃን ሞላ ከመዲና ዘለሰኛ በኋላ ሌሎች ሶስት የባህል ሙዚቃ አልበሞች አውጥቷል። ስለነዚህ የሙዚቃ ስራዎችና ለሌሎች ሙዚቀኞች ስለሰጣቸው ድርሰቶቹ ወደኋላ ላይ ያጫወተናል። ለአሁኑ ግን ማሲንቆ የትና እንዴት እንደተማረ ይነግረናል ጥበት ላይ ነው ማሲንቆ የጀመርኩት። ከዚያም በኋላ ወ ትንሽነት ወጣው በአስራ ምናምን አመት ነው ወጣሁት። ከገጠር ወደ ከተማ የሄድኩት ግዳን ይባላል ግዳን ወረዳ ይባላል። ላስታ ላሊበላ ውስጥ ነው። ከቤተሰቦች ወጥቼ ወደ ላሊበላ ከተማ ነው የገባሁት። ተፈቅዶልኝም አይደለም ደርስ የገባሁት። እዛ ያው ሲጠፋ ስያዝ፣ ሲጠፋ ስያዝ፣ አባቴ ሱሮስኮ የሚስል መጨረሻ ወደ ወልዲያ የሚባል ገባ። ወልዲያ ደግሞ የተወሰነ አመት እዛ ቆየሁ ቡና ቤት የምትኖር ነበረች። አዲስ አበባ ይዘን ነበር ማለት ነው። የጀመርኩት ገጠር ነው። በወንድሜ መሲንኮ ነው ለማመድ የነበረው ማለት ነው። መሲንኮ ይዤ ነው ወደ ከተማ ገጠሩ። ላሊበላ ስጀምር ላሊበላ ውስጥ ቱሪስት አገር ነው። ፈረንጂ መጣን። ሮሃ የሚባል ወስደው ለመጀመሪያ ጊዜ ዶላርም ምናምን ፈረንጆች የሰጡኝ የመጀመሪያ ጊዜ ላሊበላ ነው። ብርማየተሞቁት ማለት ነው። ከዚህ ለምን ወደ አዲስ አበባ መጣህ? ላሊበላ እንዲህ ብርም እንደውም ዶላርም የሚገኝበት ሆኖ ደግሞ ወደ አዲስ አበባ መጣ አዲስ አበባ የመጣሁት የክፍቴ ልጅ ነበረች እዚህ የምትኖር ማለት ነው። ከዚያ ወደ ገጠር መጣች ቤተሰብ ትየቃ እኔም ከላሊበላ ወደ ገጠር ርሁ ቤተሰቦቼን ልጠይቅ ዚ ተገናኘን እዛ ያ ተገናኘን። አይ ልጅ ዘንድሮም አዲስ አበባ ንብ መሄድ ምናምን አለች። በዚያው እንደወጣሁ ከላሊበላ እንደወጣሁ ገጠር ደ ምስ ዋገ አዲስ አበባ መጣሁ። እናቴም አልፈቀደችልኝ አባቴም አልነበረም አልሰማም። አዲስ አበባ መጣሁ እሷ ጋር ማለት ነው። ብርሃን አዲስ አበባ ሲመጣ እሱ እንዳለው አስራ ሰባት አስራ ስምንት ዓመቱ ነበረ። መጀመሪያ ኮተቤ የሚገኝ አንድ ቡና ቤት ውስጥ ነበረ የሚዘፍ ነው። ከዚያም በሀገር ፍቅር ቲያትር በነጻ በማገልገል ላይ ሳለ ክስታኔ በሚባል ባንድ ውስጥ ተቀጥሮ መስራት ጀመረ። እንዲህ እንዲህ እያለም ካሴት ወደ ማሳተም ተሻገረ። ከዚህ በኋላም ለውጥ መጣ ይላል። ለውጡ የመጣው መድናት ገለተኛ ሲሰራ ነው። መድናት ገለተኛ ሲሰራ አድናቆት አገኘው ማለት ነው

በመዲና ዘለሰኛ የካሴት ስራውን አንድ ያለው ብርሃን ጀንበሬ አማና አደረወይ ስንዴ ድብልቁ የተሰኙትን አልበሞችም አሳትሟል። ከመካከላቸው ስንዴ ድብልቁ ይበልጥ ተዋቶልኛል፣ ህዝብም ወዶልኛል ይላል። ስለ ስኬቱ ምክንያትና ስለ ርዕስ አወጣጡ ሲናገርም ስንዴ ድብልቁ የተባለበት እንትን ርሱ እዛ ውስጥ አንድ ግጥም አለው ማሽላ እንጀራ ጋር ከመተናነቁ ይሻለኛል ላፍታት እንደ ድብልኮ ሚልግ ብልሰላለ ነው። እንደ ድብልኮ የተባለ ያው እና አንድ ሰወትን ስደት ምናምን ያመለከታል ስለሚያመለክት ብዙ ሰውም አይቶታል። አሁን ወደ ሶስት ሚሊዮን ምናምን ሰው እየጠጋነ መቀሌ እና ዘፈኑም ደግሞ አሪፍ ነው። ሰው ሰው የወደደው ዘፈን በፍለጠ እሱ የወደደው ሰውም የወደደው ነው። አንተም የምትወደው ነው። ዋው ከቅርብ ዓመታት ወዲህ ደግሞ ብርሃን ለሌሎች ድምፃውያን ዜማ እና ግጥም መስጠት ጀምረዋል። የራሱ ተፈኖች ምስራት ከጀመርኩ በኋላ ነው የስጠት የጀመርኩት። ስራር ስለዚ የሰራው ለነሱ ለምሳሌ ሁ ለመሰረት በለጠ ሰጥቻለሁ፣ ለካሳሁን ሶራ፣ ሌላም ሌላም ልጆች ያልታወቁ ገና ያልወጡን ደግሞ ልዙ ልጆች ሰጥቻለሁ። ቤቢ የሚባል ልጅ ደግሞ ጎበዝ ልጅ አለ። ወጣት ልጅ ነው። ገና የሚወጣ ልጅ ነው። አሪፍ ድምጽ ያለው ልጅ በሱ ደግሞ ሶስት ዘፈኖች ሰጥቼዋለሁ። ራያ ዘፈን እና ሰላም ነው፣ ቀና ነው መንገዱ የሚል ወሎ ትርንጎ የሚል አለ። ሌላ ደግሞ ራያ ዘፈን ነው፣ ኮለምላማ ኮለምላማ ነው። ቤቢ የባህል ዘፋኝ ነው። ማንደፍሮ ማንደፍሮ። በአሁኑ ጊዜ ለየት ያሉ ስሞች ነው የምንሰማው። ይሄ ተለምዷል፣ ተቀብላችሁታል ኢትዮጵያ ውስጥ? አዎ እንግዲህ ለምን እንደሆነ አሁን የልጅ ማንደፍሮ ነው የሚባለው ከገጠር ያመጣሁት እዚህ ቤቢ ውሎ ተቀይሯል። ብዙ ሰዎች ትቀይራሉ፣ ያው እኔ ግን አልቀየርኩም እንዳመጣሁ ነው ያለሁት። እናት አባት ያወጣውን ስም ምንም ይሁን ምንም እሱን መሻሪያ አስፈላጊ አይደለም። የሰማችሁት ኮለምላማ ማንደፍሮ ካሳሁን ከዘፈናቸው የብርሃን ዜማዎች አንዱ ነው በአፍላ የወጣትነት ዕድሜው ወደ ሙዚቃው ዓለም የገባው ብርሃን በማሲንቆ ተጫዋችነት ብዙ ዓመት ቢሰራም ይበልጥ የታወቀውና የተሻለ ገቢም ማግኘት የጀመረው መዝፈን ከጀመረ በኋላ መሆኑን ይናገራል ይሁንና የሁሉም መሰረት የሁሉም መነሻ ለሆነው ማሲንቆ ግን ዛሬም ወደፊትም የሚሰጠው ቦታ ላቅ ያለ ነው ማሲንቆ ማለት እንግዲህ ለእኔ የምንገር ሁሉ ነገር ናት። ማሲንቆ እናቴ ማባቴን ልላት እችላለሁ። ምክንያቱም እናቴ ማባቴ ያቻደጉ እስከ አስራ ሁለት ዓመት እስከ አስራ ሶስት ዓመት ነው እነሱ ጋር ያደጉ። ከዛም በኋላ ያው ከማሲንቆ ጋር ነው ይዤ ያለሁት ማለት ነው ከዚያ ሰዓት ጀምሮ። ስለዚህ ትልቅ ትርጉምና ትልቅ ቦታ ያለው ማሲንቆ ላይ በዛ ላይ ደግሞ ቀላል መሳሪያ አይደለም፣ ከባድ ነው። እንኳን እንደዚህ ከሙሉ ከባንድ ጋር ከሌላ ከዘመናዊ ጋር ተቀላቅሎ ለመስራት ዝም ብሎ ለመምታትም የሚያዳግት ነው። አብሮ ማሲንቆ አብሮ ሲያድግ ነው ያው ተላብተኩበት ነው የለወጥኩት እንጂ ዝም ብሎ በአንድ የሚመታ ሙያ አይደለም። ማሲንቆን ማንም ሰው ተነስቶ እስከ ሁለት አመት ሶስት አመት ድረስ ሊለፋ ሊመጣ አይችልም። ብርሃን አርአያ ሆኑኝ ለሚላቸው በህይወት ላሉና በህይወት ለሌሉ አንቱ ለተባሉ ታዋቂ ማሲንቆ ተጫዋቾች ምስጋና አቅርቧል፣ አክብሮቱንም ገልጿል። ወደን ማንችሎት በጣም ወንድሜ ነው፣ ጓደኛ ነው። ማሲንቆም ከሱ ጋር ነው የተማፉት ማለት ይችላሉ። እሱ የሚሰራበት ቦታ ላይ ሸፍንበት ነበር። ጊዮን ሆቴል ይሰራ ነበር። ሌላ ስራ ሲኖረው እኔ ነገር ምሰራነት የነበረው

ተደግሰው ይባላሉ በዘፈንና በማሲንቆ ያቸው ደረጃ ደግሞ የሚዘፍኑ ደግሞ በተወክዶ ሰዎች ይበጣ ማደምሳቸው ከአሰፋና ባህሩ ቀኘን ርዛዱ ይባለ ያቸው የተለየ ድምፅ ለሚያወጣው ለማሲንቆ ትኩረት ሊሰጥ ተተኪ ባለሙያም ማፍራቱ ሊታሰብበት እንደሚገባ ብርሃን ያሳስባል። ከወደፊት እቅዶቹ መካከል አንዱ የማሲንቆ ማስተማሪያ ትምህርት ቤት መክፈት ነው። ወደፊት ሌሎች ሙዚቃዎችንም የማሳተም እቅድ አለው። ብርሃን ባለትዳርና የአንድ ልጅ አባት ሲሆን ባለቤቱም ታዋቂዋ ድምፃዊት ጥሩወርቅ አየለ ናት። የብርሃን እቅዶች እንዲሳኩ በመመኘት በዚህ ሸገዋ በተሰኘው ዘፈኑ የምሰናበታችሁ ሂሩት መለሰ ነኝ ነኝ። ደህና ቆዩ።

I don't know